ትንቢተ ሕዝቅኤል ምዕራፍ ሰባት የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። አንተ የሰው ልጅ ሆይ ጌታ እግዚአብሔር ለእስራኤል ምድር እንዲህ ይላል፣ ፍጻሜ በምድሪቱ በአራቱ ማዕዘን ላይ ፍጻሜ ደርሶአል። አሁን ፍጻሜ በአንቺ ላይ ነው፣ ቍጣዬንም እሰድብሻለሁ፣ እንደ መንገድሽም መጠን እፈርድብሻለሁ፣ ጒስቁልናሽንም ሁሉ አመጣብሻለሁ። ዓይኔም አይራራልሽም እኔም አላዝንም። መንገድሽንም አመጣብሻለሁ፣ እርኩሰትሽን በመካከልሽ ይሆናል። እኔም እግዚአብሔር እንደ ሆንሁ ታውቃላችሁ። ጌታ እግዚአብሔር እንዲህ ይላል ክፉ ነገር አንድ ክፉ ነገር እነሆ ይመጣል። ፍጻሜ መጥቶአል፣ ፍጻሜ መጥቶአል፣ ነቅቶብሻል። እነሆ ደርሶአል። በምድር የምትቀመጥ ሆይ ተራህ ደርሶአል፣ ጊዜ መጥቶአል፣ ቀን ቀርቦአል። የሽብር ቀን ነው እንጂ በተራራ ላይ ያለ እልልታ አይደለም። አሁንም በቅርብ መዓቴን አፈስስብሻለሁ ቍጣዬንም እፈጽምብሻለሁ። እንደ መንገድሽ መጠን እፈርድብሻለሁ ጕስቍልናሽንም ሁሉ አመጣብሻለሁ። ዓይኔም አይራራም እኔም አላዝንም። እንደ መንገድሽም መጠን አመጣብሻለሁ ርኵሰትሽም በመካከልሽ ይሆናል። እኔም እግዚአብሔር የምቀሥፍ እንደ ሆንሁ ታውቃላችሁ። እነሆ ቀኑ እነሆ መጥቶአል። ተራህ ወጥቶአል። ብትር አብቦአል ትዕቢትም አጀብጅፎዋል። ግፍ ወደ ክፋት በትር ተነስቶአል። ከእነርሱና ከብዛታቸው ከሀብታቸው ምንም አይቀርም፣ የሚያለቅስላቸውም የለም። ጊዜው መጥቶአል፣ ቀኑ ቀርቦአል። መዓት በብዙዎች ሁሉ ላይ ነውና የሚገዛ ደስ አይበለው፣ የሚሸጥም አያልቅስ፣ የሚሸጥ ወደ ሸጠው ነገር አይመለስ። ሰውም በነፍሱ ኀጢአት አይጸናም። መለከቱን ነፍተዋል። ሁሉንም አዘጋጅተዋል። ነገር ግን ማዕቴ በብዙዎች ሁሉ ላይ ነውና ወደ ሰልፍ የሚሄድ የለም። ሰይፍ በውጪ ቸነፈርና ራብ በውስጥ አለ። በሜዳ ያለው በሰይፍ ይሞታል። በከተማም ያለው ቸነፈርና ራብ ይፈጁታል። ከእነርሱም የሚሸሹ ይድናሉ፣ በተራራም ላይ ይሆናሉ። እኔም በኀጢአታቸው ሁሉን እገድላለሁ። እጅ ሁሉ ትደክማለች፣ ጉልበትም ሁሉ እንደ ውኃ ትቀልጣለች። ማቅም ይለብሳሉ ድንጋጤም ይሸፍናቸዋል። በፊትም ሁሉ ላይ እፍረት ይሆናል። ራሳቸውንም ሁሉ ይነጩታል። ብራቸውን በጎዳናዎቹ ላይ ይጥላሉ፣ ወርቃቸውም እንደ ጉድፍ ይሆናል። በእግዚአብሔር መዓት ቀን ብራቸውና ወርቃቸው ያድናቸው ዘንድ አይችልም። እርሱ የኃጢአታቸው ዕንቅፋት ሆነዋልና፣ ሰውነታቸውን አያጠግቡ፣ ሆዳቸውንም አይሞሉም። የክብሩንም ጌጥ ወደ ትዕቢት ለወጡ። የእርኩስነታቸውንም ምስሎች አደረጉባት። ስለዚህ እኔ በእነርሱ ዘንድ ርኩስ አድርጌያታለሁ፣ በባዕድም እጅ ለንጥቂያ በምድር ኃጢአተኞችም እጅ ለብዝበዛ አሳልፌ እሰጣታለሁ። እነርሱም ያረክሱአታል። ፊቴን ከእነርሱ ዘንድ መልሳለሁ፣ ምሥጢሬንም ያረክሳሉ። ወንበዴዎችም ይገቡባታል፣ ያረክሱአትማል። ምድር ደም ባመጣው በደል ከተማም በግፍ ተሞልታለችና፣ ሰንሰለት ሥራ ከአሕዛብ ዘንድ ከሁሉ የሚከፉትን አመጣለሁ። ቤቶቻቸውንም ይወርሳሉ። የኃያላንንም ትዕቢት አጠፋለሁ። መቅደሶቻቸውም ይረክሳሉ። ጥፋት መጥተዋል። ሰላምም ይሻሉ፣ እርሱም አይገኝም። ድንጋጤ በድንጋጤ ላይ ይመጣል፣ ወሬም ወሬውን ይከተላል። ከነቢዩም ዘንድ ራዕይን ይሻሉ፣ ከካህኑም ዘንድ ትምህርት ከሽማግሌዎችም ዘንድ ምክር ይጠፋል። ንጉሡም ያለቅሳል፣ አለቃም ውርደትን ይለብሳል፣ የምድርም ሕዝብ እጅ ትንቀጠቀጣለች። እንደ ፍርዳቸውም መጠን እፈርድባቸዋለሁ፣ እኔም እግዚአብሔር እንደሆንኩ ያውቃሉ።